አባላቱ በአንድ ላይ ተሰባስበው ችግሮቻቸውን በጋራ እንዲወያዩ ካፒታል ሆቴል በነጻ አዳራሽ አዘጋጅቶላቸው ተወያይተዋል። ቀደም ሲል በሴተኛ አዳሪነት ተሰማርተው የነበሩ በአዲሱ ማህበራቸው የሚንቀሳቀሱ ሁኔታውን ይገልጻሉ። የነበርኩበት የስራ መስክ በሴተኛ አዳሪ ነበረ። አሁን ግን አዲሱ ኢንቨስተሮች በመባል ነው የምንጠራው። እና በአዲስ አይነት አደረጃጀት ሁሉም ኢትዮጵያዊ ኢንቨስተር ነው በሚለው ሀሳብ ተነስተን ተደራጅተን ከአስር ሳንቲም የቤተሰብ እቁብ ተደራጅተን አሁን ተለያዩ የህብረተሰብ ክፍሎች በተለይም በበፊቱ የጎዳና ልጆች በአሁኑ ደግሞ በየሜዳ ላይ ወድቀው ከሚገኙት ጋር በጋራ ተደራጅተን የየራሳችንን ስራ በመፍጠር የምንንቀሳቀስ ነን ማለት ነው። ከነበሩበት አረንቋ ተላቀው ወደ ስራው ዓለም እንዴት እንደተቀላቀሉ አያይዘው የሚሉት። በተለይ ይሄ ሀሳብ የወደቁትን እናንሳ፣ ቅድሚያ ለወደቁት ነው የሚሰጠው እና ቅድሚያ የወደቁት ከኛው ጋር ያሉ እነዚህ አዲሱ ኢንቨስተሮች የጎዳና ልጆች በየሜዳ ላይ ስላሉ ከውሻ ጋር ቆሻሻ ውስጥ ያለውን ምግብ እየተመገቡ የሚኖሩ ስላለ ከዛ ውስጥ የሚወጡበትን እድል እንዲመቻች ስንነሳ ተደራጅተን የቆሻሻውን ማንሳት ስራ በየቀበሌያችን፣ በየክፍለ ከተማችን በኔትወርክ ተያይዘን ማለት ይሄ አስር ሳንቲም ኔትወርክ ያደራጃ ስለዚህ ብዙዎቹን የምናውቃቸውና በየክፍል ከተማው የምንሰራበት ምክንያት ይሄ የቤተሰብ የካፒታል እቁም መሰረት በመሆኑ ነው። ለበለጠ አሰራር በጎ ፈቃድ ያለው ሁሉ በመቀላቀል ሁሉም አትራፊ ይሆናል። ነገር ግን ባለንበት በአሁኑ ደረጃ ጋሬጣ ተጋርዶብናል ይላሉ። መንግስት፣ ሲቪል ማህበራትና የንግድ ህብረተሰቡ በጋራ እኛን የሚያግዙበት እድል መፈጠር አለበት። ያለዛ ግን በእኛ ስራ ውስጥ ገብተን በመስራታችን ውጤታማ ልንሆን አንችልም። እኛም ብቻ አይደለንም ማለት በኑሮ የተጎዳን ወይም ደግሞ ድሃ ህብረተሰብ የምንባለው እና ሁሉም ኢትዮጵያዊ ኢንቨስተር ማድረግ አለብን የሚል ሀሳብ ስላለው ሁሉም። ታዲያ እነዚህ አካላት ማለት መንግስት ሲቪል ማህበራትና የንግድ ህብረተሰቡ ትኩረት ሰጥተው ይህንን በልዩ ድጋፍ መልክ አስተዋጽኦ ሊያደርጉ ባለመቻላቸው ምክንያት ይሄ ስራው እንደውም እየፈረሰ እየፈረሰ መጥቶ በየቀበሌዎች ውስጥ አሁን እንቅስቃሴ እያደረገ ነው ማለት ነው። አቶ ይልማ ማህበርተኛ የሆኑት ደግሞ ወደ ንግዱ ዘርፍ እንግባ ይላሉ። እነዚህ የጎዳና ልጆች ስራቸውን ለመስራት የሚያስችላቸው የኢኮኖሚ አቅም እንዲኖራቸው ካፒታል በማሰባሰብ በመጨረሻም ይሄ ነገር ከፍ እያለ ሲሄድ የጎዳና ልጆቹን ብቻ አይደለም፣ እንደ ማንኛውም የንግድ ስራ ማንኛውም ሰው እዚ ውስጥ ሊሳተፍበት ይችላል። ገንዘብም ትርፍም ይገኝበታል፣ መንፈሳዊ ትርፍም ይገኝበታል፣ ሀገራዊ ውጤትም ይኖረዋል ማለት ነው። የተነሳሳንበትን ተግባር በዘላቂነት መንቀሳቀስ ይኖርብናል። ችግሮች ግን አሉብን የሚሉት የጥበብ ኢትዮጵያ ጠንሳሽ አቶ አድባሱ አስካበ ናቸው። ስር የራሳችን ህይወት ነው የምናወረው፣ ስለ ኑሮ ነው የምናወረው። እኔ ሳልኖር ላኖር አልችልም። ያም ደግሞ አኑሩኝ ማለት የለበትም፣ መኖር አለበት ራሱ። ስለዚህ ማድረግ ዋናው ደግሞ ክትትል ያስፈልጋል። ሂደቱ ምክንያቱም ይሄ ነገር ተጀምሮ እንዳይጠፋ፣ ተጀምሮ እንዳይበላሽ ጌታቸው ተድላ ኃይል ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ